Selamat ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቬ የታህሳስ 14 2015 ዓም መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የምሽቱን አብይ ክፍል የሚወስደው የዲያስፖራ ውይይታችን ነው። ተስፋ ለኢትዮጵያ ከተሰኘ በዚህ በዩናይትድ ስቴትስ ከሚንቀሳቀስ የልማት እንዲሁም የግብረሰናይ ተ ቋም ጋር ቆይታ ይኖረናል። ይህ አብይ ሰዓታችንን የሚወስደውና ውይይቱ የሚደረግበት ጉዳይ ይሆናል። በሌላ በኩል ደግሞ ለየት ባለ የስዕል ስራ ላይ የተሰማራ እንግዳም አለን። የደንገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስቴትስ ኢትዮጵያውያንና ትውልድ ኢትዮጵያውያንን እንዲሁም ደግሞ ኤርትራውያንን ለማገዝ የሚንቀሳቀሱ እጅግ ብዙ ግብረሰናይ ተቋማቶች አሉ ዛሬ እንግዲህ እለቱ አርብ ነው መሰናዷችንም የዲያስፖራ ውይይት የሚደረግበት ቀን ነው ከዚህ ቀደም ካደረግናቸው ውይይቶች መካከል ለእናንተ አንዱን መርጠን ወደ እናንተ ይዘን መተናል ተስፋ ለኢትዮጵያ ከተሰኘ ተቋም ጋር ያደረግነውን ውይይት ነው የምናስደምጣችሁ መቀመጫውን በአትላንታ ጆርጂያ ያደረገ የትውልድ ኢትዮጵያውያን የልማትና የበጎ ድጋፍ ተቋም ነው። ከአስርት ዓመታት በላይ እድሜ ያስቆጠረው ተቋም ኢትዮጵያ ውስጥ በትምህርትና በበጎ አድራጎት ዘርፎች በርካታ ስራዎችን አከናውኗል። ሀብታሙ ስዩም እንግዶች አድርጎ መስራቾቹ እንዲሁም ደግሞ ሊቀመንበሩን እንግዳ አድርጎ ያነጋገረውን አሁን ቀጥሎ ይቀርባል። ተስፋ ለኢትዮጵያ ከአስር ዓመታት በላይ በተለይ በአትላንታ ከተማና ዙሪያ የሚኖሩ ትውልድ ኢትዮጵያውያንን በማስተባበር የተለያዩ ማህበረሰብ አገዝ ስራዎችን ሲሰራ እየቆየ ግብረ ሰናይ ድርጅት ነው። በርካቶችን ሕይወት ካቀናው የበጎ አድራጎት እንቅስቃሴ ጎን ለጎን ድርጅቱ በዩናይትድ ስቴትስ ውስጥ ያሉ ትውልድ ኢትዮጵያን ታዳጊ ወጣቶች ከባህልና ማንነታቸው ጋር እንዲተዋወቁ የሚያደርጉ ዝግጅቶችንም በማስተባበር ይታወቃል። ስለ ድርጅቱ ጉዞና ሕልም በመጠኑ ለማወቅ ሁለት እንግዶችን ጋብዣለሁ። የመጀመሪያው እንግዳዬ የድርጅቱ የወቅቱ ሊቀመንበር አቶ ተክሌ ደመቀ ነው። አቶ ተክሌ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልህ ሀብታሙ። እግዚአብሔር ሀብታሙ እኛም በተስፋ ለኢትዮጵያ ስም ስለተጋበዝ ከልብ አመሰግናለሁ። መልካም። ሁለተኛው ግላይ ከድርጅቱ መስራቾች መካከል አንዱ የሆነው የቀድሞው የድርጅቱም ሊቀመንበር ነው አቶ ቴዎድሮስ ታደሰ ነው። ቴዎድሮስ በተለይ መሰረታቸውን በዩናይትድ ስቴትስ ባደረጉ የኪነጥበቡ እንቅስቃሴዎች ውስጥም ባለው ተሳትፎ ይታወቃል። ስለዚህ ቀስ አድርጌ አቶን መተው አይቀርም። ቴዎድሮስ አንተንም በአድማጮች ስም በእጅጉ አመሰግናለሁ። እንኳን ደህና መጣህ ነው እሺ ሀብትሽ በጣም አመሰግናለሁ። እግዚአብሔር ስጥልን ስለ ድሉ እኛም በጣም ደስ ብሎናል ስለተጋብዘን። መልካም ጥቂት ወደ ኋላ ልመልሳችሁ። ተስፋ ለኢትዮጵያ የተሰኘውን ድርጅት ለማቋቋም ያበቁ ምክንያቶች እንድናነሳሳ ፈልጌ ነው። ተቋሙ ለመመስረት ያነሳሷችሁ የጀርባ ታሪኮች ምን ነበሩ? ቴዎድሮስ ከመስራቾች መካከል አንዱ እንደነበርክ ሰምቻለሁ። ከአንተ ልጀምር። እሺ አመሰግናለሁ ሀብቶች በድጋሚ ተስፋ ለኢትዮጵያ በሁለት ሺህ ስምንት ዓመተ ምህረት በተለይ አጋጣሚ የተመሰረተ ስብስብ ነው ምንድን ነው የሆነው ሁለት ሺህ ስምንት ኦገስት አካባቢ በዩኤስኤ ቱዴ ጋዜጣ ላይ አንድ የወጣ በኢትዮጵያን በተመለከተ የወጣ ሰፊ ዘገባ ነበረ እንደምናስታውሰው በሁለት ሺህ ስምንት ኢትዮጵያ ውስጥ ከፍተኛ ረሀብ ተነስቶ ወደ አስራ አንድ ሚሊየን የሚጠጋ ህዝብ ለከፍተኛ የምግብ እጥረት የተጋለጠበት ወቅት ነበረ እና በዛን ወቅት ዩኤስኤ ቱዴይ ጋዜጣ ፍሮንት ፔጅ ላይ በጣም ዘግናኝ የሆነ እንደውም የሚያሳዝኑ ፒክቸሮችን የያዘ መንገድ ላይ አጥንቱ ገርጥቶ የወደቀ ሰው ፎቶግራፍ ይታያል። አንዲት እናት በጣም በጣም የከሳ የገረጣ እሷም በጣም የተጎሳቆለች ሴት ናት። በዛ ላይ በጣም ያንን እንደዚ አይነት በጣም የከሳና የተጎዳ ህጻን ልጅ ተሸክማ የሚያሳይ በጣም በጣም ግራፊክ የሆነ ፒክቸር ነበረ። በዛ አይነት መልክ እንግዲህ ወደ ሁለት ሁለት ፔጅ ተኩል የሚሆን ሰፊ ዘገባ ነው ይዘው የወጡት እና ያንን በወቅቱ ታክሲ ነበር የምሰራው። ገና ወደ አሜሪካ ከመጣሁ ምናልባት አራት ዓመት ምናምን አካባቢ ነበር ቆይታዬ። በምሰራበት ታክሲ አካባቢ የተለመደ አይነት ብሽቅ አለ። ናይጄሪያዎቹ እና ኢትዮጵያውያን በጣም በስራው ላይ የቆዩ በእድሜያቸው ገፋ ያሉ ትላልቅ አዛውንቶች ናቸው። በሁለቱም ሳይት እና ይተራረባሉ ናይጄሪያዊዎቹ ኢትዮጵያውያኖቹ እናንተ ረሀብተኞች ዳቦን ስጣችሁ ወይ ምናምን እያሉ ይተርቧችኋል። እነዚህ ደግሞ ኢትዮጵያውያኖቹ ደግሞ መልሰው እናንተ አጭበርባሪዎች፣ እናንተ ቀጣፊዎች ምናምን ብለው እንደዚህ አይነት መተራረብ አለ እና በዚህን ወቅት አንድ ከመሀላቸው ያለ ናይጄሪያዊ ያንን ጋዜጣ እያነብና ቃላለ አገኘኋቸው አይነት ስሜት ይዞ ወደ ኢትዮጵያውያኖቹ መጥቶ እናንተ ረሀብተኞች እዚህ ስለዚህ፣ ዝም ብላችሁ ትንጫጫላችሁ። ወገናችሁ እያለቀ ነው እና እዚህ ዝም ብላችሁ ፖለቲካ ከምታወሩ በወቅቱ የክሊንተን እና ሶሪ፣ የኦባማና የሂላሪ ፕራይመሪ ውድድር የሚያደርጉበት ወቅት ነበር እና ያንን እየጠቀሰ ዝምራችሁ በማያገባችሁ ፖለቲካ ከምትለፈልፉ ሀገራችሁ ውስጥ እየወደቀ ያለውን ወገን ለምን አትረዱም? የሚል አይነት ነገር መናገር ጀመረ። ኢትዮጵያዊ ለሚመስለው ሰው ሁሉ እየዞረ አሪ ፍሮም ኢትዮጵያ እና ከዛ ያንን ፒክቸር ያሳያል፣ ይሳደባል። እንደዚህ ያ እየዞረ ሲመጣ ኔጋ ደረሰ እና አሪ ፍሮም ኢትዮጵያ ምናምን አለኝ። የሳያን ከዛ ያንን ፒክቸር አሳየኝ እና ያንን ጋዜጣ ሳየኝ እና ህዝብ እንደዚህ እያለቀ ነው ምናምን አለ። ሊያነባው ይችላለሁ፣ ጋዜጣ ነው ስጄ ስለው በተፈለጊትና ገሳን ባልሰጠህም ብሎ እየዞረ እንደዚህ ኢትዮጵያዊያን የሚመስለውን ሁሉ እየመረጠ መሳደብ ጀመረ እና በዛ አጋጣሚ ውስጥ ነው ጋዜጣውን ገዝቼ ለማንበብና ሁኔታውን ለመረዳት የቻልኩት። ከዛ ይኸው አሁን አብሮኝ የቀረበውም ተክሌ በወቅቱ እሱም ደግሞ በኤንፒአር ላይ ሰብቶ ስለነበረ ጉዳዩን በጣም በቂ ግንዛቤ ነበረው። ለእሱም ለሚመስሉኝ አካባቢ ላሉ ልጆችም ጉዳዩን ማውራት ጀመርን። በዛ የሆነ ነገር ማ ማድረግ አለብን ወደሚል ውሳኔ ደረስንና ተስፋ ያንን በወቅቱ የተከሰተን ችግር አቅም በፈቀደ መልኩ ምላሽ ለመስጠት የወገንን ጩኸት ለመታደግ ሰቦ የተጠነሰሰ ማህበር ነው ማለት ነው። እና መነሻ ሀሳቡ ይህን ይመስላል። ትንሽ አስረዘምኩት ይቅርታ። ግን ምንም ችግር የለም። ስለዚህ ቁጭት የፈጠረው ማህበር ወይም ድርጅት ነው ማለት እንችላለን። ትክክል፣ ትክክል። ወደ አቶ ተክሌ ልመለስ። እንግዲህ ተስፋ በአለፉት ከአስር አመታት በላይ ለዘለቀ ጊዜ ለኢትዮጵያን የተለያዩ ማህበረሰቦች ድጋፍ የሚያደርጉ እንቅስቃሴዎችን ሲከውን ሰምተናል። በአንዳንድ ሁኔታዎችም አይተናል። የተወሰኑትን ለአድማጮች ብታጋርልን ምን አይነት ምን አይነት እንቅስቃሴዎቹ ተሳተፋችሁ? አመሰግናለሁ ሀብታሙን በድጋሚ እንግዲህ ቅድም ቴዲ እንደገለጸው የተመሰረትንበትም አንዱ ትልቁ ዓላማ ኢትዮጵያ ውስጥ የተከሰተውን ረሀብ ዝም ብለን እንደ ሌላው ሰው ከማዳመት ከመስማት ይልቅ ምን እናድርግ ምን ብናደርግ ይሻላል ብለን ተሰባሰብን። ብዙ በከተማችን ውስጥ ያሉ ሰዎችን መከርን። ከዛም በኋላ እንደተባለው ለወገኖቻችን አገር ቤት በተለይ በደቡብ ኢትዮጵያ ተከስቶ ለነበረው ረሀብ የምንችለውን ያክል ገንዘብ ሰበሰብን። ወደ ከአርባ አምስት ሺህ ዶላር በላይ ተሰበሰበ። በዚህ አጋጣሚ በአትላንታ ውስጥ ያለ ማንኛውም ማህበረሰብ ጉዳዩ ሁሉንም የሚነካ ስለነበረ ዝም ብሎ ከንፈር መምጠቱ ዝም ብሎ ማየቱ ተገቢ ስላልነበረ ያን ያክል ገንዘብ ሰበሰብን። ከሰበሰብንም በኋላ በወቅቱ ወዲያው ለመላክ አንዳንድ መሰናክሎች ቢኖሩም ግሊመርስ ኦፍ ሆፕ ከሚባል ድርጅት ጋር ተባብረን አገር ቤት ውስጥ በዛው አካባቢ ለሚኖሩ ወገኖቻችን ያንን አርባ አምስት ሺህ ዶላር ልከን የሚቻለውን ያክል አድርገናል። እንዳውም ከዛ ጊዜያዊ ሪሊፍ ወይም ጊዜያዊ መፍትሄ ከማበጀቱም አልፎ ከዚህ ድርጅት ጋር ተባብረን ወደ ዳውሮ የሚባል አካባቢ ለብዙ አባወራዎች ንጹህ መጠጥ ውሃ እንዲያገኙ ቋሚ ፕሮጀክቶችን ሰርተን እነሆ እስካሁን ድረስ እዛ አካባቢ ያሉ ወገኖቻችን በንጹህ መጠጥ ችግር እንዳይወድቁ ንጹህ መጠጥ ውሃ ቤተሰቦቻቸውም እነሱም እየጠጡ ይገኛሉ። አንዱና የመጀመሪያው ከዛ ከተነሳንበት ጊዜ ጀምሮ የተሰራ ስራ ነው። ከዛ በመቀጠል ተስፋ ለኢትዮጵያ እንግዲህ ቅድም ቴዲ እንደነገረህ የተገናኘንበት አንዱና ትልቁ ዓላማ ኢትዮጵያዊነት ስለሆነ የተሰባሰብንበትም ለጉዳያችን ለችግራችን አለሁ ለማለት ስለሆነ እኛ በውጭ ሀገር እየኖርን እንደ ሌላው ዓለም ዝም ብለን መሳቁ መሳለቁ ተገቢ ስላልሆነ ያንን ብለን ከዛ ጀምረን ቀጠልን። እርዳታችን በተለይ በዚህ በከተማ ውስጥ በማህበራዊ አገልግሎትም በተለያዩ ቦታ ሰውን በማሰባሰብ በማምጣት እዚህ ለተቸገሩት ወገኖቻችን ለበርካታ ዓመታት የተቸገሩ ወገኖችን እየመረጥን ገንዘብን እንረዳ ነበረ። ለአምስት ቤተሰብ መጀመሪያው ዓመት ለሶስት ቤተሰብ፣ ለአራት ቤተሰብ እንደዚህ ደግሞ ለአንድ ወገናችን ገንዘቦችን እየሰበሰብን እያዋጣን እንረዳለን። ከዛም ደግሞ አልፈን ተርፈን እዛው ትልቁ ዓላማችን አገር ቤት ስለሆነ የተጎዱ ህጻናትን አሳዳጊ የሌላቸው ልጆችን በመሰብሰብ አገር ቤት ከተለያዩ ድርጅቶች ጋር በመጣመር በመጀመሪያ ሜሪጆ ከምትባል ድርጅት ጋር፣ ከዛ በኋላ ደግሞ እስካሁን እስከ ቅርብ ጊዜ ድረስ መሰረት ሂዩማኒታሪያን ኦርጋናይዜሽን ከሚባል ድርጅት ጋር ህፃናቶችን እየሰበሰብን እያሳደግን እንረዳለን በቋሚነት። ከዛም ደግሞ በተጨማሪ በአገር ቤት ያሉ ተማሪዎች ትምህርት የማንኛውም አንድ አገር መሰረት መሆኑን በመረዳት ትምህርት ለሚቀጥለውን ትውልድ የምንቀርጽበት አንዱና ትልቁ መደረግ ያለበት ነው ብለን ስለምናምን በየአመቱ ወደ ትምህርት ቤት የሚገቡ ህጻናትን ዋን ፓክ ፎር ዋን ቻይልድ በሚል መሰረት ማለት በሚል በተለይ መሰረት ማክያ ኦርጋናይዜሽን ይዛ በመጣችው ትልቅ ህጻናቶችን ወደ ትምህርት ቤት ለማስመለስ ባመጣችው መመሪያና መርህ መሰረት እኛም እዚህ አትላንት ያለውን ኢትዮጵያ እያስተባበርን ለበርካታ ህጻናት ለብዙ ዓመታት ኦልሞስት ከአስራ ሶስት ሺህ ከአስራ አራት ሺህ ህጻናት በላይ ወደ ትምህርት ቤት እንዲገቡ ወደ ትምህርት ቤት እንዲመለሱ ሙሉ ወጫቸውን እንረዳለን እንረዳ ነበረ፣ ለበርካታ ዓመታት በተለይ ኮቪድ ውስጥ ከሚመጣ ጊዜ ድረስ ከዛም በኋላ ይህን ጉዳይ ያው እንቀጥልበታለን። እነዚህን ነገሮች ነው የምናደርገው። ከዛ በዘለለ በማህበራዊ አገልግሎት በዚህ በከተማችን ውስጥ በተለይ በተለይ አዲሱ ትውልድ አዲሱ ወጣት ኢትዮጵያዊነቱን ማንነቱን፣ ባህሉን እንዲረዳ ዓመታዊ በዓል በማድረግ እንደዚሁም ደግሞ ሁላችንም ሊያሰባስብ የሚችል አምብሬላ የሚሆን የኢትዮጵያን ኮሚኒቲን ከብዙ ኢትዮጵያውያን ጋር መመስረት አለበት፣ ሁላችንም ወደ አንድ ማምጣት አለበት። ሁላችንም በዛ ስር ተሰባስበን ኢትዮጵያዊነታችንን፣ ማንነታችንና ባህላችንን ለትውልድ ማስተላለፍ አለብን ብለን ከሌሎች ኢትዮጵያያኖች ጋር ከሁለት ሺህ ዘጠኝ ጀምሮ በአዲስ መልክ የተመሰረተበትና እነሆ ዛሬ ትልቅና አንዱ በሰሜን አሜሪካ ውስጥ ካሉ የኢትዮጵያ ኮሚቴ ማህበራት አንጋፋና ትልቅ እንዲሆን ከመሰረቱት በውስጡም ገብቶ ከማገልገል በቦርድ በስራ አስፈጻሚ እየገባን ከማገልገል ጀምሮ ትልቁን ትልቁን አስተዋጽኦ ከሌሎች ወገኖቻችን ጋር በመሆን እየሰራን እያገለገልን እንገኛለን። እነዚህ እነዚህ ናቸው ዋና ዋናዎቹ። መልካም፣ በጣም አመሰግናለሁ አቶ ተክሌ። ወደ ቴዎድሮስ ልመለስና እንግዲህ ይህንን መሰል ድርጅት ይህንን መሰል ተቋም ከአንድ ዓመት ወደ አንድ ዓመት ማሸጋገር የራሱ የሆነ ፈተና ያለው ይመስለኛል። እናንተ ደግሞ አስራሁለት ሁለት ዓመታትን ለመዝለቅ ይችላችኋል እንደዚህ ባሉት ዓመታት ለማለፍ ዛሬ ላይ ለመድረስ የቻላችሁበት ሚስጥር ምንድን ነው ብላችሁ ታስባላችሁ? በአትላንታና በአካባቢው የሚኖረው የኢትዮጵያውያን ማህበረሰብስ እናንተ እዚህ ለመድረሳችሁ የነበረው ሚና ምን ነበር የሚለውን ጠቅለላ አድርገ ባጭሩ ብታጋራል። እሺ፣ እሺ፣ አትሽ አመሰግናለሁ። የተስፋ የተለየ ጥንካሬ የምለው በኮሌክቲቭ ሊደርሺፕ ነው የሚመራው። ይሄ አንድ ሰው አሁን ለምሳሌ በወቅቱ መሰብሰቢያችን ተክሌ ነው። ተክሌ ብቻውን የሚያደርገው ነገር የለም ተክሌን ሰብሳቢ አድርገን ያስቀምጥ ነው እንዲያሰባሰበን ስብሰባ ላይ ሀሳብ ለማሸራሸር የግድ አንድ ሰው ሊድ ማድረግ ስላለበት በዛ መልኩ ነገሮችን ሀንድል እንዲያደርግ እንጂ ከዛ በተረፈ ልክ እንደ ማንኛውም አስራ አንድ የተስፋ አባላት አንድ ሰው ነው፣ አለቀ። ተሰብሳቢ ስለሆነ ለብቻው የሚሰጠው የተለየ አይነት ስልጣን የለም። እያንዳንዷን ነገር የምናደርገው በኩል በጉዳዩ ላይ በኩል መክረን በኩል ተከራክረን መጨረሻ ላይ በአብላጫ ድምጽ ነው የሚወስነው እና ያ ኮሌክቲቭ ሊደርሺፕ በጣም እየሰራ ይመስለኛል። እንደ ማንኛውም ስብስብ አንጨቃጨቅም አንከራከርም አለም። እንዳውም የመጀመሪያዎቹ አካባቢ በጣም ፈታኝ ወቅት ነበረ። በጣም እንጋጭ በጣም እንጣላ But uh. አሁን ያ ነገር በቃ እንደ ኮፍኝ ወጣልን። ማን ምን እንደሆነ እያንዳንዳችን እርስ በርስ ተዋወቅን። አሁን ከድርጅትም አልፈን ቤተሰብ ነን። እኔ በማንኛውም ማህበራዊ ጉዳይ ላይ እንደሚደርስብኝ ማንኛውም ችግር ቅድም የምጠራው የተስፋ አባላትን ነው። ደስታ መሆነ ሐዘን በዚህ አይነት መልኩ በጣም ተዋሃድን እና ወደዛ ደረጃ ግን የመጣ ነው በቀላል አይደለም። በጣም ከባድ ጊዜ ያሳልፈናል። በብዙ መልኩ በጣም ከፍተኛ በተለይ የመጀመሪያዎቹን አርባም አርባ አምስት ሺ ዶላር እንደተመሰረትን በሰበሰብን ሰዓት ቤተሰባችን ለረሀብ ለመድረስ ስንዴ በቆሎ ገዝተን ለመላክ ነበረ። ነገር ግን ብሩን ለመሰብሰብ በፈጀው ጊዜ ብሩን ሰብስበን ደግሞ ለየትኛው ድርጅት እንላክ የሚል ነገር በመምከር በጀመርንበት ጊዜ የረሀቡ ጊዜ አልፎ የመረጋጋት ነገር ተፈጠረ እና ከዛ በኋላ ነው እንደገና እንደ አዲስ ቁጭ ብለን መክረንበት። አይ ለምን ሰስተን ብል የሆነ ፕሮጀክት ላይ ስንዴ በቆሎ ገዝተን ልከን ነገ የሚራቡበትን ነገር ከመፍጠር ለምን በቋሚነት አንድ ነገር አናደርግን ብለን ቅድም ተክሌ የጠቀሰልን ሰባት የውሃ ጉድጓዶች የማስቆፈር ሁኔታ ላይ የደረስ ነው እና በእነኛ ሰዓቶች ግን ነገሮች ቀላል ናቸው ማለት አለም እያንዳንዷ ውሳኔ፣ እያንዳንዷ እንቅስቃሴ ትልቅ ጫና የነበረ በት ወቅት አሳልፈናል እና ለጥንካሬያችን መሰረቱ ብዙ ፋክተሮች መጥቀስ ይቻላል፣ ግን ለእኔ እኔም መወስደው በተስፋ ላይ ያለ ጠንካራ ጥንካሬ የሊደርሽፕ እንትናችን አካሄዳችን፣ ሁሉን አቀፍ ይሄ ኮሌክቲቭ ሊደርሽፕ የሚባለውን አይነት ነገር መከተላችን ነው ብዬ አስባለሁ። እናሱ ጥንካሬያቸው ነው። መልካም፣ በጣም አመሰግናለሁ ቴዎድሮስ። አቶ ተክሌ ወደ አንተ ልመለስና አጠር አድርገህ የምትመልስልኝ ሌላ ጥያቄ ላስከትል። እንግዲህ ድርጅታችሁ ከሚታወቅባቸው ጉዳዮች መካከል አንዱ እዚህ የሚወለዱ ትውልደ ኢትዮጵያውያን ወጣቶችን ታዳጊዎችን ከባህልና ከማንነታቸው ጋር እንዲተዋወቁ ማድረግ ነው። ይህን ነገር ማድረግ በእጅጉ አስፈላጊ የሆነበት ምክንያት ምንድን ነው? ይህንን ለማድረግስ ለማሳካትስ የሞከራቸዋቸውን የተወሰኑ መድረኮች ጠቅላላ አድርገ ብትጠቅስልን። እሺ፣ አመሰግናለሁ ሀብታሙ፣ በድጋሚ ምልህ አንዱና ምልህ ትልቁ ነገር ትውልድ ኢትዮጵያውያን ወይም እዚህ የተወለዱ ህጻናትን ማንነታቸውን፣ ባህላቸውን፣ ኢትዮጵያዊነታቸውን እንዲይዙ አስፈላጊነቱ ምልህኛ እኛ ኢትዮጵያውያኖች ነን እዚህ መተናል እኛ ብቻችን ኢትዮጵያውያኖች ነን ብለን ይሞታል ማለት ነው እና አንዱና ትልቁ እንትናችን ልጆች እኛ የምንሰራውን እኛ የምናደርገውን ከአለባበሳችን ከድርጊታችን ጀምሮ ለምሳሌ ተስፋ ለኢትዮጵያ አመታዊ በዓሉን በሚያደርግበት ሰዓት ከመጀመሪያው ጀምሮ ብዙ ህጻናትን ባሉበት የሚያደርገው ኢትዮጵያዊ ባህሉን ተጎናጽፎን ኢትዮጵያዊ ባህሉን ለምሳሌ ሴቶች እናቶቻችን እንስራ በመሸከም ወንዶች የተለያዩ ባህል አልባሳትን እንደ ጃኖ ልብሶችን በመልበስ ምንድነው በተለይ ደግሞ ኢትዮጵያ ውስጥ የምንንጸባርቅባቸውን ጋቢ በመልበስ ትልልቅ በአመቱ የሚደረጉ ምርቃን የመሰለ ነገር እየሰሙ እያዩ ነው ያደጉት። እና ይህንን አንዱ ፎከስ ያደረግንበት ምክንያት ባህልን የማናስተላልፈው ከሆነ ማንነቱ ወደ ትውልድ የማናስተላልፈው ከሆነ እኛ ላይ ብቻ ዝም ብሎ የሚቀር ከሆነ እኛነታችን ወደ ትውልድ አይሸጋገርም ማለት ነው። ለዛ ስንል ወጣቱን በማተኮር ወጣቶች ላይ ከፍተኛ ትኩረት በመስጠት ለልጆች ባህልን ለማስተላለፍ ትልቅ አስተዋጽኦ እያበረከትን ነው ብለን እናምናለን። እንደ ተስፋ ለኢትዮጵያ ሁሉንም አድርገናል ብለን የማንልበት ምክንያት ዘርፈ ብዙ ነው። ነገሩ ግን እኛ የምንችለውን እያስተላለፍን ነው። ይሄን ለማድረግ እንዳልኩ፣ በእኛ በዓል ላይ ወጣቶችን በመሰብሰብ ይሄን እናደርጋለን። ከዚህ ቀደም አንድ ጊዜ ብዙ ያልገፋንበት የወጣቶች ፌስቲቫል እንዲቋቋም በአትላንታ ውስጥ ሞክረን ነበረ። ትንሽ ወጪው ምኑም ከበድ ያለ ስለሆነ ለብቻችን ማድረግ አልቻለን። በነዚህ በነዚህ አይነት መልኩ ባህላችን ወደ ትሉ እያሻገርን እንዲያውቁት እያደረግን እየሰራን ነው የምንገኘው እና ትኩረታችንም ምልህ ማንኛውም በዚህ ዓለም ያለ ማንኛውም ማህበረሰብ ማንነቱን ምንነቱን ባህሉን ወደ ትውልድ እንዲተላለፍ እንደሚያደርገው ሁሉ እኛም ኢትዮጵያዊነታችን እዚህ ያሉ አሜሪካኖች አሜሪካን ሀገር ልጅ ማሳደግ ከባድ ነው። አሜሪካን ሀገር በቤተሰብ ብቻ የሚሆን አይደለም። ልጆች ኢትዮጵያዊነታቸውን ባህላቸውን፣ እንዲያውቁ ሰብሰብ ብለ በምታሳይበት ሰዓት ብዙ ነገሮችን በማየት ወደ ራሳቸው ሊወስዱት ይችላሉ የሚል እምነት ስላለን በእንደዚህ አይነት መልኩ ባህላችን እያስተላለፍን እንገኛለን። ለማድረግም ከፍተኛ ፍላጎት አለን። ይሄ ነው አንዱና ምክንያት በለይታ። እጅግ በጣም አመሰግናለሁ አቶ ተክሌ ደመቀ እንዲሁም ደግሞ አቶ ቴዎድሮስ ታደሰ ተስፋ ለኢትዮጵያ ስለተሰኘው ድርጅት የእስካሁን ጉዞና የመጪ ዘመን ህልም ስላጋራችሁን ሀሳቦች ሁሉ በእጅጉ እናመሰግናለን። መልካም ቀን ይሁንላችሁ። በሌላ ጊዜ እንገናኛለን። መልካም ጊዜ። ከልብ እናመሰግናለን። ሀብታሙ ስዩምንና እንግዶቹን እናመሰግናለን። በመቀጠል ደግሞ የምናልፈው ከሰዓሊ ሚናስ ሀለፎም ጋር ወዳደረግነው ቆይታ ነው። ሰዓሊ ሚናስ ሀለፎም በአንድ ወቅት ከተማ ውስጥ ተከስቶ በነበረ የዘይት ቀለም መወደድ የተነሳ አማራጭ ቀለም ፍለጋ በገባበት ወቅት የወረቀት ሞዛይክን ለመጠቀም በመወሰኑ ይህንን እንደ ምልክቱ አድርጎ እየሰራ ያለ ሰዓሊ ነው። ቆይታችን ይቀጥላል። ስሜ ሚና ሳለፍ የሚባላለው ሰዓሊ ነኝ። ህይወቴም በሙሉ ስዕል፣ ስዕል ስፈጥር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩም። ዩኒቨርሲቲ ሄጄ ተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሬሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰዓሊ ስለሆንኩኝ የህይወት ጥሪ ነው የሚባለው እንደ ስራ የያዝኩት ከዛ በኋላ ነው። ከነበረ ፍሪ በኋላ ሶስት አመት ሌላ መስሪያ ቤቶች ሰርች፣ ከዛን በኋላ የሙሉ ጊዜ አርቲስት ለመሆኑ ስኜ ገዛ በኋላ ስራ መስራት ጀመርኩኝ። እንደዛ ነው የጀመርኩት። ስጀምር የዘይት ቀለም ስዕሎች መስራት ጀምረ ነው የጀመርኩት ከዛ አዳዲስ የስዕል አይነቶች በራሴ በጥሬ መስራት ጀምሬያለሁ። እንግዲህ ያንተ ስራዎችም የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነው እና የስዕል አጀማመርህ እንዴት እንደሆነ የዚህ አይነት አሳሳ ወይም ዘይቤ ውስጥ እንዴት እንደገባህም አብረሀ ያይዘ ነገርኝ ነው እንዳልኩሽ ቅድም ጀምር ከልጅነት ጀምሮ ደብተሮቼን በሙሉ በስዕል ስሞ ጫጭርባቸው ከጀርባ ከፊት ምናምን አስታውሳሉ። በሙሉ እያዳበርኩት መጥቼ መጥቼ ከዛን ሁን ወደ ፔፐር ሞዛይክ ወይም የወረቀት ስዕሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል። ተገድጄ ነው የጀመርኩት። የሆነ ጊዜ ላይ ኢትዮጵያ ውስጥ ሁለት ሺህ አስራ አምስት የዘይት ቀለም ማርኬት ውስጥ አልነበረም፣ እጥረት ነበረ። እና ግዴታ ሌላ አማራጭ መፈለግ ነበረብኝ ስዕሎችን ለመስራት። ዝም ብዬ ቁጭ ማለት አልችልም እንደ አርቲስት። ስለዚህ ቤቴ የነበሩት መጽሐፍቶች እና መጽሄቶች፣ በተለይ መጽሄቶች፣ ብዙ መጽሄቶች ነበሩ ቤት እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ። ግን ኮላጅ ብዙ አልወደድኩትም። ኮላጅ ብዙ ጊዜ ከመጽሄት ውስጥ ያሉትን ምስሎች እንደራስሽ አድርገሽ ተጠቅመሽ ነው መሳሪ እሱን እኔ እንደራሴ አድርጌ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለግኩም። እኔ የምፈልገው ከለሮችን ብቻ ነው ያጣሁት ቀለም ስለሆነ ማለት ነው የዘይት ቀለም ባጣሁኝ ያንን የሚተካልኝ ነበረ የምፈልገው። ስለዚህ ከመጽሄቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ። አሁን ለምሳሌ አንድ መጽሄት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም መርጬ ወስዳለሁ። ቀይ ቀለም ካለ ቀዩ ቀለም መርጬ ወስዳለሁ። አረንጓዴም ካለ እንደዛ። ከለር ፉል የሆኑት ወረቀቶች ቆርጬ ቆርጬ ቆርጬ አወጣሁኝ። ከዛ ለዘይት ቀለም ያዘጋጀሁት ንድፍ ላይ መለጠፍ ጀመርኩኝ። ተያየው አሪፍ ሆኖ መጣ። ከዛን እንደዛ አርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለው እንደዛ ነው የጀመርኩት። እሺ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነንፈንገብል ታውክል የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለህ። ምንድን ናቸው እነዚህ ነገሮች? ኤንኤፍቲ ማለት ነንፈንጀብል ታውክል ሲሉታል እነሱ ገንዘብን የገንዘብ ምትክ ሊባል ይችላል፣ በአማርኛ ስንቀይረው ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዛ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል። የሚባለውን ነገር ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደምንጠራው አሞሌ ጫው፣ ልክ እንደዛ መቀያየር ይቻላል ማለት ነው ጥሩ የስዕል ውጤት ከሆነ ማንም ሰው ሊቀያየረው ይችላል ማለት ነው። ስለዚህ ልክ መቀያየሪያ ገንዘብ ይሆናል ማለት ነው እም ተጀመርኩኝ ቅርብ ጊዜ ነው። አንድ አመት አልሞላም። በአጋጣሚ ነው። ሱም ራሱ የሆነ ኮምፒቲሽን ነበረ። ስዕሎቻችን እራስ ገብተን ከተወዳደርም በኋላ ጫገር ያለው ካናዳ መሰለኝ የሰው ሰዓት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይህን ዝግጅት ከዛ ነሱ ማለት ነው ስዕሎች ይ ያቀረብኩት ከዛ እነሱ ስዕሎች ወደ ኤንኤፍቲ ነት ተቀየሩ ማለት ነው። እነሱም ለመላው አለም ላሉ የ ስዕል አድናቂዎች በሙሉ እያቀረኩኝ፣ ባህል እያስተዋወኩኝ፣ እየሸጥኩኝ ነው ማለት ነው። እዛ አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው? ኤንኤፍቲ አሁን ወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎቼን ፎቶግራፍ ነሆን እየሸጥኩኝ ያለሁት ራሱ ዋናው ስዕል ደግሞ አለ። እሱም ደግሞ ለሌላ ጋለሪ ወይም ኢትዮጵያ ስላለ ወይም ለሌላ ሰው ድጋሚ ልሸጠው ይችላል። እንግዲህ በምስሎች ምን አይነት መልእክቶች ነው ማስተላለፍ የምትፈልገ የእኔ ስዕሎች አብዛኞቹ የሚያተክሩት በውበትና ባህል ላይ ነው። ውበት ሳስብ መጀመሪያም የሚመጣለኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ የሰራረኝ ያለሁት እና ዛሬ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ምስሎች ላይ ማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ የሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላና ጋቢ ላይ የምናያቸው ጥበቦች አሉ አይደለ? እነሱም አሁን ያመጣሁት እዚህ ላይ እሱ ልክ እንደ አንድ የሴት ስሰራ ከጀርባዋ ያለው ባህል ምንድን ነው የሚለውን ቀጥታ በቀላሉ ሰው አንደርስታንድ እንዲያደርገው ነው። ይሄ ነው ካልቸሮች ሴት ባክግራውንዱ ይሄ ነው፣ ኢንቴግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው፣ ልብ ድረሻ የተች ከሆነ አብዛኞቹ ስራዎች የሙርሲ ሱሪ እና ሱርማ የሚባሉ ብሄረሰቦች አሉ አይደለ ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮዎች ውስጥ ቀደው የሚፈቱት በእንግሊዝኛ ሊት ፕሌት ይሉታል። የሚያስገርመኝና የሚያስደንቀኝ ነገር ስለሆነ እሱን ከትችዋለው አካትችዋለው በዚህ የኔ ስራዎች ውስጥ። ስለዚህ እንደ አርቲስት ነገሮችን መቀያየር ማሳመርም ስላለብኝ፣ ሌሎች ነገሮችን ማካተት ስላለብኝ ሌላ ተጨማሪ የኢትዮጵያን ባህልንም ተሰጥኩበት። ስለዚህ ሁለቱም አንድ ላይ ተጣምረው ይሄዳሉ ማለት ነው። በፍሩት ሶፍ ዋር ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጸረሞት የመሰሉ ምስሎች አሉ እና ስለሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይህንን ሀሳብና አጀንዳ ይዘ ልትሰራ ቻልክ? ምን አይነት መልእክትስ ነው ማስተላለፍ የፈለግከው? በዚህ ስ በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ተግራሚን ቼክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው ፔፐር ሞዛይክ አርቶች ላይ ነው። ይሄኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩረው አያዩትም። እስካሁንም አሁንም የተወሰነ እየሰራሁኝ ነው ሁለት ሺ ሀያ ሁለት ሺ ሀያ አንድ እና ሁለት ሺ ሀያ ሁለት ላይ የሰራኋቸው ስራዎች የጦርነት ውጤቶች ናቸው። ፍሩትስ ኦፍ ዋር ይላል። ኢትዮጵያ ውስጥ አሁን የተካሄደ ባለው ጦርነት ምክንያት የሰራኋቸው ስራዎች ነ ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው? መልእክቱ ምንድን ነው? እኔ ፌስክ ብዙ ነገር ባድረግ ደስ ይለኛል። ጦርነት ለማስቆም ግን ምንም አቀም የለኝም። ማድረግ የምችለው ነገር ማንጸባረቅ ነው፣ መስታወት መሆኑን ለማየው ነገር። ስለዚህ የማየውን እውነታ አንጸባርቆ ድጋሜ፣ ለህብረተሰቡ ለሁሉም ሰው መልሶ ማሳየት። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ አባረኩኝና እያሳየሁኝ ያለው ኤክስፕሬሽን ነው የሚሆነው ዞሮ ዞሮ ቃሉ። ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ። በዚህ ሁለት ዓመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ፣ እንደ እውነት ደግሞ ያየሁት ነው። አሁን ስለ ኢትዮጵያ ቅድም ጥሩ ጥሩ ነገሮችን ሰርቻለሁ። ፈለግኩትም አልፈለግኩትም እኔ እውነት ነው ሁሉ ጊዜ የምናገረው። እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለሁ። ባህል ላይ ስመጣ ፔፐር ሞዛይክ አርቶች ይናገራሉ ስለ ባህል፣ ስለ ውበት፣ ሁሉንም ይናገራሉ። ያንን እየሰራሁ ባለሁበት ሁኔታ ይሄ ጦርነት ተጀመረ። ግዴታስ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ እንደ ሰዓሊ ሳሊ አጠራር ንገረኝ እስኪ ያሉ ተግዳሮቶች ምንድን ናቸው? እንደ ሰዓሊ ያሉት ተግዳሮቶች ወይም ችግሮች የኅብረተሰቡ ለስዕል ያለው አተያይ ሊሆን ይችላል፣ ግን ሙሉ ለሙሉ መፍረድ አይቻልም። እያንዳንዱ አገር ካለው ኢኮኖሚ ጋር ይገናኛል ለአርት ወይም ለጥበብ ያላቸው አተያይ። ስለዚህ ቀስ በቀስ እያደገ መምጣት አይቀርም። ግን ዞሮ ዞሮ ሁሉም ሰው የተወሰነ ያክል ፔንሽን ወይም አትክሮት ለስዕል ለተለያዩ አይነት የጥበብ ውጤቶች አትኩሮታቸውን እንዳያሳዩ ጥሩ ነው ብዬ አስባለሁ። እሱ አንድ ስነት ችግር ነው። ከዚህ በኋላ የትን ጠብቀው ሚናስ በኋላ ያ ብዙ ጊዜ እየገደበኝ ነው መስራት መፈልጋቸው ብዙ እቅዶች አሉ ብዙ ስራዎች አሉ። ኖት ሰርች ያስቀመጥኳቸው ብዙ ሰራቸው አሉ። ቀስ በቀስ እንደ ጊዜው ሁኔታ እና እንደፈቀደልኝ ሁኔታ ይቼ ማወጣቸው ወይም ለህብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከእኔ መጠበቅ ትችላላችሁ ብዬ ማስቀመጥ ይችላለ። እሺ፣ ሚናስ በጣም ነው የማመሰግነው ስለነበረን ቆይታ። እኔም በጣም አመሰግናለሁ ሄደን። ቴንክ ዩ የተከበራችሁ አድማጭ ተመልካቾቻችን የአርብ ምሽት ታህሳስ 14 2015 ዓ ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የሚኖሯችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። እንዲሁም ደግሞ በመልእክት ሳጥናችን ውስጥ የስልክ ቁጥራችሁን ካሰፈራችሁልን እኛም ደውለን የእናንተን አስተያየቶች በድምፅ እንቀበላለን። የደንገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር የአርብ ምሽት መሰናዷችንን እዚህ ላይ እንፈጽማለን።